በኦሮሚያ፣ በአማራ፣ በትግራይ ክልሎች የሚገኙ ዩኒቨርሲቲዎች ውስጥ በተማሪዎች መካከል የተፈጠሩ ግጭቶች ለብዙዎቹ ሕይወት ማለፍ ምክንያት መሆኑን የአይን እማኞች ገልጾልናል። በኦሮሚያ ክልል በመቱ፣ በወለጋ፣ በአምቦና በጅማ ዩኒቨርሲቲዎች፣ በአማራ ክልል በወልዲያ፣ በደብረ ማርቆስና ጎንደር ዩኒቨርሲቲዎች፣ እንዲሁም በትግራይ ክልል አድግራትና አክሱም ዩኒቨርሲቲዎች ግጭት የታየባቸው ናቸው። እንደ አይን ማኞቹ ከዩኒቨርሲቲ ቅጥር ግቢ ውጭም መንገድ ላይ የሚደረጉ ተቃውሞዎች ቀጥለዋል። በኦሮሚያ ክልል በምስራቅ ሐረርጌ ከጨለንቆ ወጣ ብሎ በሚገኝ ስፍራ ታጣቂዎች ቢያንስ አንድ ሰው በመግደላቸው ሰበብ ተቃውሞውን ለማሰማት በወጣው ሰልፈኛና ሰልፈኛውን ለመበተን የሞከረው የፌዴራል ጦር ሰራዊት መካከል በተፈጠረው ግጭት አስራ አምስት ሰው መሞታቸው የክልሉ መንግስት አረጋግጠዋል። ይህን ተከትሎ የኢትዮጵያ መንግስት የፖለቲካ ቀውሱን ለመቆጣጠር ከትላን ጀምሮ ፌስቡክ እና ትዊተር የመሳሰሉት የማህበራዊ ሚዲያ አውታሮችን ዘግተዋል ሲሉ ተጠቃሚዎች ይናገራሉ። የአዲስ አበባ አካባቢ ነዋሪ ነኝ ያሉ አንድ ስማቸው እንዳይገለጽ ያልፈለጉ ግለሰብ ከትላን ጀምሮ ያለውን ሁኔታ እንዲህ ያብራራሉ። ትናንትናና ዛሬ ሙሉ ለሙሉ ተቋርጠዋል። ቢያንስ ዋትሳፕ ራሱ የድምጽ እንትን ድምፅ አገልግሎት አይሰጥም። ድምፅ አይሰጥም። ድምፅ ሪካርድ ምናምን መላላክም መቀበልም አይችልም። ኢሞ ሙሉ ለሙሉ ተቋርጧል። በአፕሊኬሽን ኔትወርኪንግ አፕሊኬሽን ካልተጠቀምን በስተቀር ሌላ ምንም አይነት አገልግሎት የለም። ሌላው የአዲስ አበባ ከተማ ነዋሪ የሆኑት ማህበራዊ ሚዲያ አውታሮች መዘጋታቸው እውነት ነው ይላሉ። ግን የቪርቹዋል ፕራይቬት ኔትወርክ ወይም ቪፒኤን በመጠቀም በሲፎን መተግበሪያዎች ወይም አፕሊኬሽኖች እንዲሁም ዩሲ የተሰኘው ብራውዘር በመጠቀም መረጃ እየተለዋወጡ መሆናቸውን አክሎበታል። የዩሲ አጠቃቀምን ሂደት ሲያስረዳ በቃ ኖርማሊ አሁን ዩሲ ብራውዘር ከጫነ በኋላ ራሱ ፌስቡክ ሁሉም ነገር ውስጡ ላይ አሉ፣ ሁሉንም በአንድ ማለት ነው። ዩቲዩብ፣ ትዊተር፣ ፌስቡክ ሁሉ አለ፣ ልክ ሲጫነው ኖርማሊ ይሰራለ። ሁለቱም የአዲስ አበባ ነዋሪዎች የማህበራዊ ሚዲያ አውታሮች መዘጋቱ አገሪቱ ያጋጠማትን የፖለቲካ ቀውስ ለማብረድ የተወሰደ እርምጃ ሊሆን ይችላል የሚል ግምት ከብዙዎቹ መስማታቸውን ተናግሯል። ይሁን እንጂ ይህ እርምጃ ለረጅም ጊዜ የተቋጠረ ሕዝብን ያለማዳመጥ ችግር ውጤት ነው የሚለው ጋዜጠኛው ኤልያስ ገብሩ የማህበራዊ ሚዲያ አውታሮችን መዝጋትና ተመሳሳይ እርምጃዎችን መውሰድ ዘላቂ መፍትሄ አያመጣም፣ በአንጻሩ አገሪቱ የከፋ ችግር ውስጥ ይከታታል ሲሉ ለዶች ቬሌ ተናግሯል። ለዘለቄታዊ መፍትሄ ለማያመጣ ነገር ጊዜያዊ ብቻ ለጊዜው መፍትሄ ብለን የምታስበው ነገር እያዳፈንክ፣ ሰውን እያሰርክ፣ እያሰቃየ፣ እየገደልክ መሄድ ውጤታማ አለመሆኑን በተግባር እየታየበት ያለበት ሁኔታ ነው። አሁን ላይ እያየን ያለ ነው። ከትላንት ጀምሮ ኢንተርኔትን ተቋርጧል። እኔ እንዲያውም የተቋረጠም አልመሰለኝም ነበር። ስልክ ያል ስራ ሲለኝ ጦማሪ በፍቃዱ ኃይሉ ጋር ደውዬ ነው ኢንተርኔት መዘጋቱን ከትላንትና ጀምሮ ነግሮኝ በሌላ አፕሊኬሽን ነው አሁን ራሱ ከፍቼ የተወሰኑ ነገሮችን ማየት ይቻልኩት፣ ከአንድ ሰዓት በፊት ማለት ነው። ዞሮ ዞሮ የሚዲያ እና የሀሳብን በነፃነት የመግለጽ መብት እቀባ ነው መፍትሄው ለህዝብ ትክክለኛ ጥያቄ ጆሮ ሰጥተህ አድምጠህ ህዝብን አክብረህ ትክክለኛውን መልስ መመለስ ስትችል ነው። ይሄ ግን አልተቻለም። ህወሓት ኢህአዴግ ስልጣንን ለሙጥኝ ብሎ ነው የሚሄደው። በሱ ጋር ለመጣበት ነገር ምንም አይደራደርም። ሲፈልግ ያስራል፣ ሲፈልግ አስሮ ይፈታል፣ ሲፈልግ አስሮ ይለቅሃል። ያው ከጸጥታ ኃይሎች ጋር ደግሞ ተቃዋሚ ማለት ወደ ተቃዋሚ የወጡ ሰዎች ሰላማዊ ዜጎች በጥይት ተገለው ደግሞ ሞታቸውን ነው እንግዲህ እለት እለት እየቆጠርነው ያለ ነው። ይህ ግን አገሪቷን አደገኛ ነገሮች የከትታት ነው የሚሄደው። ተቃውሞው፣ እስራቱና ግድያው መቀጠሉን የሚያመለክቱ መረጃዎች እየደረሱን ይገኛሉ። ለምሳሌ ዛሬ በአማራ ክልል በሰሜን ወሎ ዞን ውርጌሳ በተባለ አካባቢ የጸጥታ አስከባሪዎች በወሰዱት እርምጃ የሰው ህይወት ማለፉን በዋትሳፕ ቁጥራችን የተላከልን መረጃ ያመለክታል። በተመሳሳይ በኦሮሚያ ክልል ምዕራብ ሸዋ ዞን እንዲሁም በምዕራብና በምስራቅ ሐረርጌ ዞኖች የመንገድ ላይ ተቃውሞ መቀጠሉንም ለመረዳት ተችሏል።